የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ ሦስት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ¶¶ ቤተክርስቲያን ላደረገችልኝ፣ እግዚአብሔር ደግሞ ለእኔ ላደረገልኝ ውለታ መዘመር ሲያንስ ነው። ለእናቴ አንድ የዘፈንኩት ዘፈን ነበር። ስለ እናቴ ከምዘፍን፣ እቺን አይነት እናት የሰጠኝ እግዚአብሔር በዚያ ድምፅ የለሱ ክብርን እሰጣለሁ። በድንገት ነው ዘፋኝ የሆንኩት። ዝማሬን ግን ተመኘሁት። በሰጠኸኝ ድምፅ እንድዘምር ቀድልኝ ብዬ እዛው አውደ ምሕረት ላይ ነው የለመንኩት እግዚአብሔር። ድምፃዊቱ ነጻነት መለሰ፣ ዘማሪ ፓስተር አብተው ከበደ እንዲሁም ዘማሪት አቦነሽ አድነው ናቸው በቅደም የተሰሙት የዛሬውን የፋሲካ በዓል እንዴት ነው የምታከብሩት የሚለውን መነሻ ጥያቄ መልሰው ሲያበቁ የሕይወት ገጠመኞቻቸውንም አውግተውናል። የግል ዜማዎቻቸውን እያሰሙን አብረውን ያመሻሉ። በፋቱ ሰ ከተጻፈ ለምለሙ ቅዳሜ ያሰኟል በንጉሱ ሰ የሆነ እንደሆን የተሻረ ቅዳሜ ማለት ነው። የአዲስ አበባው ተባባሪ አዘጋጃችን የንጉሴ አክሊሉ እንግዳም ከሰሙነ ሕማማት እስከ ትንሣኤ ያሉትን ቀናት ከነቃል ፍቺና ትርጓሜያቸው የሚነግሩን አባት ጋብዟል። የቃላት ነገር ከተነሳ የቃላት ምርጫችንን አስመልክተው የሚያወያዩን አንድ እንግዳም ይኖሩናል። እሁድን የማይለቀው ፋሲካ የዘንድሮው የ2007 ዛሬ መያዝያ አራት ቀን ዋለ ማለት ነው እና እኛም በየበኩላችን የመልካም ምኞት መግለጫችንን እናቅርባ። እንኳን ለፋሲካው በዓል አደረሳችሁ ጾማችሁትም እንኳን ጾም ልጋሙን ፈታላችሁ። አድማጮቻችን ሁሉ እንደምንሰነበታችሁ፣ እንደምንስ አመሻችሁ የምንለው ከፕሮዲሰራችን ቴሌላይም ቤግ ጋር እኔ አሉላ ከበደና እኔም አዲሱ አበበ ነን። እናቀርባለን ያልነውን ሁሉ ይዘን ከዜናው በኋላ እንመለሳለን። መልካም ምሽት እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዛሬ ጠዋት በናይሮቢ ኪኩዩ ዩኒቨርሲቲ ቅጽር ግቢ ውስጥ የፈነዳ የኤሌክትሪክ ማከፋፈያ ጋን ያስተጋባው ከባድ ድምፅ ሌላ የታጣቂዎች ጥቃት መስሏቸው በድንጋጤ ሲሯሯጡ ከወደቁ ተማሪዎች አንዱ ሕይወቱ አልፏል። የአልሻባብ ነውጠኛ ቡድን ታጣቂዎች በቅርቡ በጋሪሳ ዩኒቨርሲቲ ኮሌጅ ላይ ጥቃት ከፍተው 148 ተማሪዎችን መግደላቸው አይዘነጋም። ዛሬ በደረሰው ፍንዳታ ተደናግጠው ሲሸሹ ከወደቁ ተማሪዎች መካከል ከመቶ በላይ ጉዳት ደርሶባቸዋል አንዳንዶቹ የተጎዱት ሌላ የአሸባሪዎች ጥቃት መስሏቸው ከአምስተኛ ፎቅ መኝታ ክፍሎቻቸው በመስኮት እየዘለሉ ለማምለጥ ሲሞክሩ ነው ከእነዚህ ውስጥ በርካቶች ክፉኛ መጎዳታቸውን ዕለታዊ የኬንያ ዴይሊ ኔሽን ጋዜጣ ዘግቧል በናይጄሪያ የአካባቢና ምክር ቤታዊ ምርጫ በበርካታ ስፍራዎች ችግር መፈጠሩ ከተዘገበ በኋላ የድምፅ መስጠቱ ጊዜ ተራዝሞ ዛሬም እንዲቀጥል ተደርጓል በዚህ ምርጫ ሕዝቡ ሰላሳ ስድስት የክፍለ ግዛት አስተዳዳሪዎችን ለመምረጥ ድምፁን ይሰጣል። የተሳታፊው ብዛት ግን ፕሬዚደንቱን ለመምረጥ ከወጣው ሕዝብ ብዛት ጋር ሲተያይ በጣም አነስተኛ ነው ተብሏል። የቀድሞ ፕሬዚደንት ጉድላክ ጆናታን በሰላማዊ የሥልጣን ሽግግር ቢሮአቸውን ሲያስረክቡ የመጀመሪያው ርዕሰ ብሔር ሆነዋል። በዋና ከተማዋ በአቡጃ የገለልተኛው ብሔራዊ ምርጫ ቦርድ ባለሥልጣናት ሲናገሩ ትላንት በተለያዩ ድምፅ መስጫ ጣቢያዎች በተለይም በሀገሪቱ ደቡብና ደቡብ ምስራቅ ግዛቶቹ ከተፈጥሮ ስልሳ ስድስት የሚሆኑ ሪፖርቶች ቀርበዋል ብለዋል። የምርጫ ታዛቢዎች በሪቨር ስቴቱ ሁከት ሰባት ሰዎች መገደላቸውንና በዚያ የሚገኘው የምርጫ ኮሚሽኑ ቢሮ በፈንጅ መመታቱን አስታውቀዋል። እማኞች በየጎዳናው ተኩስ በመካሄዱ አብዛኞቹ ድምፅ ሰጪ ከቤታቸው መውጣት እንዳልቻሉ ተናግረዋል። በሌጎስ በዴልታ በኤበኒ እንዲሁም አኳ ክፍለ ግዛቶች ከምርጫ ጋር የተያያዙ ሁከቶች መድረሳቸውም ተዘግቧል። ሳዑዲ አረቢያ በጎረቤት የመን በቴህራን በሚደገፉ የሁቲ ሺሃ ተዋጊዎች ላይ የምታካሄደውን የአየር ድብደባ እንድታቆም ከኢራን የቀረበላትን ጥሪ ዛሬ ውድቅ አድርጋለች። የኢራኑ ከፍተኛ መሪ አያቶላ አሊ ሐሜኒ ባለፈው ሳምንት ሲናገሩ በሪያድ በሪያድ መሩ ጣምራ ኃይሎች የሚካሄደው የቦምብ ድብደባ በሰብአዊ ፍጅት የሚያስጠይቅ ወንጀል ነው ብለዋል። የሳውዲው ውጭ ጉዳይ ሚኒስትር ሳውድ አልፋይሳል ግን እኛ ወደ የመን የሄድ ነው ለራሳችን ጥቅም ሳይሆን ሕጋዊውን የፕሬዝደንት አብድራቡ ማንሱር ሃዲን መንግሥት ወደ ሥልጣን እንዲመለስ ለመርዳት ነው ብለዋል። ኢራን ደግሞ ለየመን ኃላፊ አይደለችም ሲሉ የሳውዲው ዲፕሎማት ተችተዋል። የየመኑ ፕሬዝደንት በሀገራቸው የተፈጠረውን ትርምስ ሸሽተው በአሁኑ ወቅት ሳውዲ ውስጥ ይገኛሉ። አድማቾች የዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ታሪካዊውን የፊት ለፊት ግንኙነት ከኪባው አቻቸው ራውል ካስትሮ እንዲሁም ለመጀመሪያ ጊዜ ከቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ጋር ከተወያዩ በኋላ ወደ ዋሽንግተን ተመልሰዋል። ኦባማ በፓናማ ከካስትሮ ጋር ያደረጉት ንግግር በዩናይትድ ስቴትስ ለፕሬዚደንትነት ለመወዳደር ከቀረቡ አብዛኞቹ ሪፐብሊካን ጠንካራ ትችት ቀርቦበታል። አባታቸው ኪዩባ የተወለዱት የቴክሳሱ ሴናተር ቴድ ክሩዝ በመግለጫቸው የፕሬዚደንት ኦባማ አስተዳደር በጀመረው አእምሮን በሚረብሽ አካሄድ ቀጥሎ፣ አሁን ደግሞ ሌላ ዋጋቢስ ስምምነት ከኮሚኒስቱ ኪዩባ አምባገነን ጋር ለማድረግ በሂደት ላይ ይገኛል ብለዋል። የፕሬዚደንት ኦባማ አካሄድ ከኢኮኖሚ ችግር ለመላቀቅና በዓለም አቀፉ መድረክ ዕውቅና ለማግኘት የሚጥሩትን ካስትሮ ፍላጎት በትክክል ያስፈጽማል ሲሉም ተችተዋል። የፍሎሪዳው አስተዳዳሪ ጄብ ቡሽ በበኩላቸው ደግሞ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር አልገናኝም ያሉት ኦባማ ለምን ለጨካኝና አምባገነን አስተዳደር ዕውቅና ሰጡ ሲሉ በትዊተር መልእክታቸው ጠይቀዋል። ፕሬዚደንት ኦባማ ዛሬ ሲናገሩ ከራውል ካስትሮ ጋር የተደረገው ውይይት ለመጻዊ ግንኙነታችን አንድ እርምጃ ወደፊት ነው ብለዋል። በመጨረሻም ፕሬዚደንት ባራክ ኦባማ የኑክሌር ግንባታ ፕሮግራሟን ለመገደብ ከኢራን ጋር በመሠረተ ሐሳብ ደረጃ የደረሱት ጊዜያዊ ስምምነት የሪፐብሊካን ፓርቲው አባላት መተቸታቸውን ቀጥለዋል። እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም በተካሄደው ፕሬዚደንታዊ ምርጫ በኦባማ የተሸነፉት ሚት ሮምኒ ዛሬ ከፋክስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ዩናይትድ ስቴትስና አምስቱ የዓለም ኃያላን መንግስታት ከኢራን ጋር ያካሄዱት ድርድር የእኛንና የቀሪውን ዓለም ደህንነት ሊያስጠብቅ የሚችል አይደለም ብለዋል። ቴሄራን የኑክሌር ጦር መሳሪያ እንድትገነባ ለመ ይቅርታ፣ ቴሄራን የኑክሌር ጦር መሳሪያ እንዳትገነባ ለመከላከል በተያዘ ጥረት ምዕራባውያንና የተባበሩት መንግስታት የጣሉት የኢኮኖሚ ማዕቀብ ሊጠናከር ይገባል ሲሉም ሚት ሮምኒ ጥሪ አስተላልፈዋል። በ2008ቱ ፕሬዝደንታዊ ምርጫ በኦባማ የተሸነፉት ሌላው ሴናተር ጆን ማኬን በበኩላቸው በስምምነት ውስጥ ስለ ምርመራና ማዕቀብ ጉዳዮች በኦባማ አስተዳደርና በኢራኑ ታላቁ መሪ የተሰጡ መግለጫዎች ያለመጣጣማቸው የማይካድ ሀቅ ነው ብለዋል። ዜናው አበቃ። አትሰቀል ይቅር በገባለት ቃሉ አባትህ ለእኛ አባት አንተ ለእኛ ሞተህ ልንድን ከኀጢአት እኛን አድናለሁ ብለህ ከመከራ መስቀል ተሸክማ አትውጣ ተራራ በጨካኞች ጅራፍ አይገረፍ ጀርባህ ምስማር አይቸንከር በእጅና በእግሮችህ በጦር አይወጋ አይበሳ ጎንህ አትጠጣ ፍጹም የሐሞት መራራ አድናለሁ ብለህ እኛን ከመከራ መከራ አይብዛ መከራችን ላይቀር ተንገላታ አትሙት አትሰቀል ይቅር ተከባብሮ መኖር አብሮ መብላት ቀርቶ ጥላቻ ጭካኔ መከራ በርክቶ ወንድማማችነት ፍቅር መተባበር፣ አንድነት ነጻነት ፍጹም ጠፍተው ካገር መቻቻል ደግነት ከሀገር ተሰደው ግፍ በደል በርክቶ ሞልቶ ፈሶ ጽዋው ሰው ሆነን ሰው ካልሆን ተፈጥረን ባምሳልህ ከሰማዬ ሰማይ ወርደህ ከዙፋንህ አፈር ለባሽ ገላ ከንቱ ሥጋ ለብሰህ አትሰቀል በቃ እኛን ላድን ብለህ ይልቅስ ከሰሙህ እንዲህ ምከራቸው፣ እንደዚህ በላቸው ስልጣን ተገን አርጎ ቀምቶ የበላ ለሥጋው አድልቶ ወገኑን ያጒላላ ዘረኝነት አርሶ ቂም በቀል የዘራ የሚያበዛ ትቢት ሰው የሚያስፈራራ ውሸት ያመረተ በደል የከመረ በግፍ የገደለ ወህኒ ቤት ያጐረ ጥላቻን አንግሶ ፍቅርን ያኰሰሰ ወንድሙን የገፋ በደል ያነገሰ ቁጣዬን አብስቶ መከራውን ያጭዳል። ሕዝቤን አታጉላሉ ከእንግዲህ ይበቃል ብለህ ንገራቸው ሥልጣን ላዋስካቸው ልቦና ቢገዙ ድንገት ቢመለሱ ወደ ሕሊናቸው ግን የሕዝብህን ጩኸት እየሰማ ጆሮህ ሥቃይ መከራውን እያየኸው ባይንህ ሲካድ ስብእናው ፈጥረኸው ባምሳልህ ዝምታህ ከበዛ ከዘገየ ፍርድህ ላማ ሰበቅታኒ ኤሎሄ ኤሎሄ ለአባትህ ልናገር ቁምስቅልህ ይብቃ እኛ አልዳንምና አትሰቀል ይቀር አትሰቀል ይቀር ግጥሟ የፈረንሳዩ አድማጫችን ያስራደው ነች ሰላም አዲሱና ሉላ እንደምንከረማችሁ በቅርቡ የጨነቆርኳትን ግጥም ልልክላችሁ አስቤ የዘንድሮ የራዲዮ መጽሔት ዝግጅታችሁ ታዲያ እሁድ የፋሲካ ዕለት የሚውል በመሆኑ ሰኔና ሰኞ በመገጣጠማቸው ከዚህ በፊት ልኬላችሁ በይደር ቀርቶ የነበረውን ግጥሜን በድጋሜ ልኬላችኋለሁ። እንግዲህ ሁለት ጊዜ ይደር የለምና ለወገኖቼ በአየር ላይ ወንጭፉልን። ከታላቅ አክብሮት ጋር አስራዳው ከፈረንሳይ እናመሰግናለን። በዚህ አጋጣሚ እርሶንም አድማጮችንም በድጋሜ መልካም በዓል መልካም ፋሲካ እንላለን። Thank you. I'm afraid

የነጻነት ዕድሜ ሰጠህን ዜማ ከሶስቱ እንግዶቻችን ጋር ያደረግነው ውይይት መንደርደሪያ እንደሆነ መንደርደሪያ ነው። ልክ ነው። አድማጮችም ይገምታሉ። በዓሉን ለሚያከብሩ የክርስትና እምነት ተከታይ ለሆኑ አድማጮቻችን እንኳን አደረሳችሁ መልካም ፋሲካ እንላለን። ወደ ሶስቱ እንግዶች እንለፍ። ከነጻነት እንጀምር። ነጻነት መለሰ ማንም አድማጭ የሚያውቀው አርቲስት ነች። ድምፃዊ ነጻዊት ነች። መዝሙር ትዘምራለች። እንዲያውም አሁን አዲስ ሲዲ አውጥታለች ለቤተ መንፈሳዊ መዝሙር ደግሞ አሁን ፋሲካ ነው። አዲስ ነው ሲዲዮ። ይሄ መንፈሳዊ መዝሙር አጋጣሚውን በመጠቀም ዘፈንም መዝሙር እንዴት ነው በሚል እሷ ደግሞ የሚሰማትን ለምን እንዲህ እንደምታረግ ትገልጥልናለች። አንዷ እሷ ነች። ሌላው ከዚህ ቀደም የማቅረብ እድል የነበረን አይመስለኝም። በስራዎቹ በኦሮምኛ ዘፈኖቹ ከብዙ ዓመታት በፊት የሚታወቅ በቋንቋው ተናጋሪዎች ብቻ ሳይሆን ቋንቋውን በማይችሉ ጭምር የሚወደድ አብተው ከበደ፣ ከፍተኛ እውቅና የነበረው በዘፋኝነቱ ዛሬ መንፈሳዊ የፕሮቴስታንት ክርስትና እምነት ተከታይ ዘማሪ ፓስተር ነው። ሌላዋ ደግሞ እንግዳችን ሶስተኛዋ አቦነሽ አድነው ነች። አቦነሽ አድነው ድምፃዊት አርቲስት ነበረች። እስከ ቅርብ ጊዜ ድረስ በውቅ ዘፈኖቿ ነበር የምትታወቀው። እሷ ደግሞ ጠቅልላ የኦርቶዶክስ ቤተ ክርስቲያን ዘማሪ ትሆናለች። እነዚህ ሶስቱ ጥሩ የፋሲካ በዓል አብረውን ያከብራሉ። ተራቸውን እየጠበቁ ነው ሁሉም። እስቲ ነጻነት፣ ካንቺን ጀምር ዘማሪነትና አርቲስትነት እንዴት ነው? እንኳን አደረሰሽ። እንኳን አብሮ አደረሰን እንድዘምርላችሁ እና ከዛ በኋላ እንቀጥላለን። ወዱ ካላችሁ አልቀሱለት፣ ዘምሩለት ብሎ የሚለው ነው። እኔም ደግሞ ለዚህ ላደረሰኝ ሕይወቴን ለለወጠልኝ በሞቱ እኔን ሰው ላደረገኝ እግዚአብሔር ዝማሬ በማወደድ አስታን አከብረዋለሁ። ፓስተር አብተው ከበደ ከኢትዮጵያ ወንጌላዊ ቤተክርስቲያን ልክ ነኝ? አዎ። እግዚአብሔር ይስጥልኝ ስለሰጣችሁኝ ድን የፋሲካ በዓል በማንኛውም ክርስቲያን ህይወት ውስጥ ትልቁና የመጀመሪያው በጣም በትልቅ ክብር የሚከበር በዓል ነው። እንጌታ ኢየሱስ ክርስቶስ እግዚአብሔር ወልድ ሰው ሆኖ ከድንግል ማርያም ተወልዶ መጥቶ ስለ ኃጢአታችን በመስቀልና ህይወቱን የሰጠበት ጉዳይ ነው። ሰውና እግዚአብሔርን ያስታረቀበት መካከል ገብቶ የእኛን እርግማን የእኛን ኃጢአት የእኛን ቁጣ በራሱ ላይ ከተሸከመ በኋላ ሁሉን ነገር ጨርሶ ተፈጸመ ካለ በኋላ በሱ በኩል የዘላለምን መዳን እንድናገኝ ከሲኦል አፍ ያመለጥንበት ጉዳይ ስለሆነ ከበዓል ሁሉ ትልቁ በዓል ወደው በዓል ነውና የምናከብረው በሰባስበን እግዚአብሔርን ቃል በመማር፣ እግዚአብሔርን በማምለክ በዝማሬ፣ ቅዳሜ ማታ አብረን በመቁረስ በትልቅ ሁኔታ ነው። በጣም ትልቅ በዓል ነው። አቦነሽም እንደዚህ ውድ ልንስጥ እና አቦነሽ፣ እንኳን አደረሰሽ እንዴት ነው መታከብ ደረሰን። ይህንን ድል ስለሰጣችሁኝ ቪኦኤ ጋዜጠኞች በጣም ትልቅ ምስጋና አቀርባለሁኝ። ለእኔ የተለየ ነው። ፋሲካ ደስ የሚለኝ ዓመት በዓል ነው። ከልጅነቴም ጀምሮ ከቤተሰቦቼ ጋር፣ አሁን ደግሞ በደንብ ሲገባኝ እግዚአብሔር የሰው ልጆችን ወዶ የሰውን ልጆች ለማዳን ወደዚህ ዓለም ባሰበበት ሰዓት ከድንግል ማርያም ክርስቶስ እንዲወለድ አድርጎ በዚህ ዓለም ላይ ኃጢአተኞችን የታመሙትን ፈውሶ በመስቀል ላይ ደግሞ እንደገና ኃጢአታችንን አድኖን ከሞት በኋላ ትንሣኤ እንዳለ ያሳየበት ጊዜ ስለሆነ በጣም ደስ የሚል አመት ባል ነው። ቤተክርስቲያን አድራለሁኝ ስዘምር እንደዚሁ ነው እንግዲህ ማከብረው። መዝሙርን ቀጥል እንዳያሎራ ይመስለኛል። አሁን አቦነሽ እኮ አስጎመጀሽን ስዘምር አደርኩ ብለሻል። ድምጽሽ የዘመረም ይመስላል ና ነጻነት፣ ጌታን የምትወዱ ሁሉ አልቅሱለት የሚለውን አሰምታናለች። አንቺ ምን ዜማ ትጋብዥናለች? ተነሱ ለምስጋና የሚለው እዚሁ ሲዲ ላይ ያለው፣ እስኪ በድምጽሽ ተነሱ ለምስጋና ተነሱ ለዝማሬ፣ ተነሱ ለምስጋና፣ ተነሱ ለዝማሬ፣ ለዚህ ላበቃን እንዘምርለት፣ በዙፋኑ ፊት እንስገድለት። ለዚህ ላበቃን እንዘምርለት፣ በዙፋኑ ፊት እንስገድለት። ከሲዲው ላይ ደግሞ

ከሶስቱ እንግዶቻችን አንዱ ዘማሪ ፓስተር አብተው ከበደ የሚለው እና እሱ ራሱ የመረጠው ነው ደሞ የሱ ምርጫ ነው ትክክል ደግሞ ተመልሰን እናመጣቸዋለን ልክ ነው እኛ ደግሞ የቃላት ምርጫችን በሚል ርዕስ አንድ እንግዳችን አንድ ጽሑፍ ነብበውናል በአማርኛ መካከል ስለምናስገባቸው የውጭ ቃላት ሲነሳ እስከ ተግባባን ድረስ ምን አለበት ቋንቋ እኮ መግባቢያ ማለት ነው እሱ ይባል ሰማለሁ ብለው ይጀምሩና ቋንቋ ግን መግባቢያ ብቻ ሳይሆን ታሪካዊና ባህላዊ ቅርስም ነው ስለዚህም ነው ብዙን የማይነገሩ ቋንቋዎች እንኳን ለምሳሌ ኢየሱስ ያስተማረበት አራማይክ እንዳይጠፋ ጥረት የሚደረገው። በማህበራዊ ኑሯአችንም ለሰዎች የሚኖረንን አክብሮት ከሚወስኑት አንዱ የቃላት ምርጫችን ነው። እንደ መጣላቸው ለሚናገሩ ሰዎች ጥሩ ግምት አይኖረንም ይላሉ ሲቀጥሉ እንግዳቸው። እኛ ደግሞ ይህን መሰል ዝግጅት ደጋግመን ስለ ነካካ ነው። ይልቁንም ከነገ ዛሬ እያልን ስላላቀረብ ነው። የዶክተር ኃይሌ ከበደን ጽሁፍ ስናይ ለምን ከርሳቸው አስተያየት አንነሳም ብለን አወያየናቸው። በሚኒሶታ ዩኒቨርሲቲ የሂሳብና የፊዚክስ መምህር ናቸው። የቃላት ምርጫችን ብለው ለመጻፍ ምን አነሳሳቸው? ዶክተር ኃይሌ ይሄንን ለመጻፍ ምን አነሳሳው? ከዛ ንጀምር እንችላለን? እሺ። ከድሮም የውጭ ቃላት ደባልቀው ሲነገር አልወድም ነበር። በልጅነት ነው። ግን ያን ያህል ብዙ አይደረግም ነበር። አሁን ግን ሳይ በተለይ በመገናኛ ብዙሀን በጣም ተለመደ። በውጭም ደግሞ እንደ በፊቱ ሳይሆን አሁን ትልቁም፣ ትንሹም፣ ወንዱም፣ ሴቱም፣ አዛውንቱም ወጣቱም ሁሉም ሲያደርገው ስለምሰማ ይሄ ነገር በዛ እና አንድ ነገር እናስብበት ከሚል አኳያ የጀመርኩት። ይሄ ከውጭ የተወረሱ አማርኛ የሆኑ ቃላትም እርስዎ ጽሁፎ ላይ ደርድረዋል። እነዛ እንግዲህ ተቀባይነት አግኝተዋል ና እንጠቀምባቸው ነው ወይንስ በግድ መተካት አለባቸው ነው? እንደ መሰለኝ መተካት አለባቸው የሚል ሀሳብ ሰንዝረዋል። ያው አንዳንዶቹ ከመጀመሪያውም አማርኛ ቃላት የነበራቸው እኛ ዝም ብለን አማርኛውን እያደን እየተው ነው ነው። አንዳንዱ ደግሞ ሲመጣም ራሱ ከመጀመሪያው አማርኛ ቃል ያልተፈጠረለት ስለሆነ የሚፈጥርልን ተቋም ስላልነበረ ይመስለኛል። እና ቢቻል ቢቻል እኛ ቀስ እያልን እነዚህን ብንለውጣቸው በጣም ደስ ያኛል። የቃላት ውርሱን መወራረስ ብለው ይጀምሩና የአንድ ወገን መሆኑን ሊያሳዩ መውረስ ብቻ አይደል ብለው በቀልዳ ቀልድ ዘይቤ ይገልጹታል በአብዛኛው ከጣሊያንኛ፣ ከአረበኛ፣ ከእንግሊዝኛ የተወረሱ ቃላትን ምናልባትም ሙያውን ሳይንስ ሂደት በተከተለ መልኩ በሰንጠረዥ አስቀምጠው የውርስ ቃላቶቹ ምን እንደሚመስሉ በዝርዝር ያስረዳሉ። የቃላት ምርጫችን በሚለው አዲሱ ቀደም ብሎ በጠቀሰው ጽሁፎ ይሄ ከቁሱ ጋር አብሮ የሚመጣ ቃል እንደ ገለጹት ስም ያልነበረው አንዳንዴ ግዙዝ ነገሩ ብቻ ሳይሆን ጽንሰ ሐሳቡም የሌለ ሲሆን ሌሎች ባህሎችም የግድ የሚወርሱበት ሁኔታ ያስገድዳልና ከዛ አንጻርስ ምን ይመለከታሉ? ለአገር ባህል ወግ እንዲስማማ አድርጎ ያንን ማስተካከል አንድ ነገር ነው። ግን ቅድም እንዳሉት ቀድሞ የነበረ ስያሜውን አጥፍቶ ሳይሆን የሌለ ነገር ሲሆን መቀበሉ በተወሰነ ደረጃ ቢሆን ግዴታ አይሆንም ወይ? ግዴታ የሚሆን አይመስለኝም። ከመጀመሪያው አንድ ነገር ሲገባ ብዙ የቋንቋ ምሁራን አሉን። አንድ ተቋም ተፈጥሮ ለእነዛ ቃላት የሚሆን ምትክ ለመፍጠር የአማርኛ ቃል ለመፍጠር የሚቻልበት መንገድ ቢሞክሩም ያቅታቸው አይመስለኝም። ከዚህም በፊት ደግሞ አሁን ለምሳሌ ስልክ ኢትዮጵያ ሲገባ ስልክ አልነበረንም፣ ግን ያው ስሙ ወጥቶለታል የአማርኛ ስም እና ይከብድ ይሆናል ግን የሚቻል ይመስለኛል። የመፈለግ የፍላጎት ጉዳይ ነው። በተረፈ ግን ልክ ነው። አዲስ ጽንሰ ሀሳብ ሲገባ የውጭ ቃል የመቀበሉ ነገር ትንሽ ይታየኛል፣ ግን ባይሆን ይመረጣል ማለት ነው። እስኪ ትንሽ ገፋ አድርገን እንሂድ ዶክተር ሀይሌ አሁን እንዳሉት ከዚህ ቀደም የሳይንስ ሰዎች የቋንቋ የሂሳብ ባለሙያዎች በዩኔስኮ ድጋፍ መሰረታቸው ባዕድ የሆኑ ቃላትን አገርኛ ለማድረግ በአገር በወጉ መወረስ ብቻ ሳይሆን እንዲስማሙ አድርገው የሚውሉበት ሁኔታ ላይ ጥናት የተደረገ መሆኑን የሚጠቅሙ ጽሑፎች ተመልክቻለሁ። የቆየ ይመስለኛል። ይሄ እንግዲህ ከሀያና ሰላሳ ዓመታት በፊት ሊሆን ይችላል። እንደዛ አይነት ሙከራዎች ማስፈለጋቸውን ብዙ ምሁራኖች ይሄ ሲነሳ ይስማማሉ። በሌላ ወገን ግን እያለ ተመጣጣኝ ሚዛናዊ የሆነ ያንን የተባለ ሀሳብ ጥሩ አድርጎ የሚገልጽ ቃል ባለበት፣ የአማርኛ ወይም የአገር በቀል ቃል ባለበት እሱን አሳንሶ የማየቱ ጉዳይ እንደ ችግር የሚታይ ነውና እስከ ተግባባን ድረስ ምን አለበት የሚለውን አነጋገር ተችተው ይጀምራሉ። ታሪካዊና ባህላዊ ቅርስም ነው ሲሉ ገፋ አድርገው ይሄዳሉ። ከዛ አንጻር ባሉታዊነት የሚታየውን ደግሞ እስኪ በሱ መልኩ የተመለከቱትን ለአድማጮቻችን ያጋሩ። በመጀመሪያ የጻፉትን ስላነበባችሁኝ በጣም ነው የማመሰግናችሁ። በጣም ደስ ብሎኛል። ሁለተኛ ደግሞ አሁን ለምሳሌ እኔ በልጅነቴ ያው ቤተሰቦቼም ሲገዙኝ የእግር ሹራብ እንኳ ተገዝቶላል ተብዬ ሰጠኛል፣ እና ማውቀው የእግር ሹራብ ነው። አሁን ኢትዮጵያ ይጪ አንድ መደብር ገብቼ ብዙ መደብር ነው የገብቼ፣ ስጠይቅ የእግር ሽራብ አለ ስላቸው ወይ አላውቀውም አይሉም የለም ይላሉ። ካልሲ በሚለው ሁሉ በሚያዘወትረው የተሳሳተ በሚመስለው መንገድ ከመሄድ ለመሞከር ነው የሚጠይቋቸው። በትክክለኛው ልጠቀም ብለው ልጠቀም ብዬ ና ደሞ ምናልባት አንዴ ከሰሙት ደሞ ወደፊት ይደገማል ብዬ ግርሽራብስ ምንድን ነው የግርሽራ ብሎ አይጠይቁኝም። የለም ነው የሚሉት። በቃ እንዳወቁት ሆነው በእርግጠኛነት በእርግጠኛነት እኔ ደግሞ እንደሱ ዝም ብዬ ወይ ተሳስታችኋል ሳልላቸው ናቸው ወይ ያንን ብትሰጡኝ ብዬ በጣት ያመልክች ጠቃቸው ካልሲ ብሎ ይሰጡኛል። እና አሁን ግን ወጣቱም አዛውንቱም ሁሉም ሰው ካልሲ ስለሚለው እንዴት ይሻላል ብዬ እኮ ነው። ታዲያ ካልሲ ብለው ካልሲውን ሲሰጦት በነገራችን ላይ የግር ሹራብ በማለት ፈንታ ካልሲ ብለው ትክክለኛውን ነግረው ለመውጣት ይሞክራሉ። ታዲያ ይሞክራሉ ግን ተሳስተሀል እና ላለማለስ እነትንስ ግለሰቡ ዝም ብዬ በቃ የግሽራብ አገኘሁ ብዬ ሄዳለሁ ማሳየት ነው የሚሞክሩት። ግን እንደ አንተ ተሳስተሀል ማለትን ስላልፈ እንጂ ግን አሉ ላባነሳው ላይ ጽሁፎን ሲጀምሩ ቋንቋ መግባቢያ ነውና ከተግባባን ምን አለበት የሚሉትን ሰዎች ቅድም አሉላ ጨረፍ አድርጎታል በመተቸት ደረጃ ነው የሚጀምሩት። በዛ ብንቀጥል ምን አለበት ከተግባባን ቢባል፣ እንደው ኮስተር ብሎ መከራከሪያ ነጥቦ ምንድን ነው ቋንቋ መግባቢያ ነው ብለው ዝም ይላሉ ሰዎች። መግባቢያነቱን እኔ አልክድም። መግባቢያ ግን ከመግባቢያነት አልፎ ሌላም ሌሎችን የቋንቋን ባህሪዎች የቋንቋን የቋንቋን ባህሪዎች መተው ላይ ነው እኔ መግባቢያነቱ ጥሩ ነው ግን ታሪካዊ ቅርስነቱ ባህላዊ ቅርስነቱ ከማንነታችን ጋር የተያያዘ መሆኑን ሁሉ እሱን አብሮ መጣሉን ነው አልደገፍኩት፣ እንጂ መግባቢያነቱን አልተቃወምኩም በጭራሽ። ይሄ ምናልባትም አንድ ሌላ ጥያቄ ያስነሳል። እንዳሉት ቋንቋ የባህልና የታሪክ ቅርስነቱን ይዞ የስልጣኔዎች መሰረትም ነው። በቋንቋቸው አዳዲስ ጽንሰ ሀሳቦችን መግለጽ በቻሉበት ያህል ወደፊት ማየት መመልከት የሚችላሉ ተብሎ ነው የሚታመነውና ከስልጣኔም አንጻር የራስ የሆነ ስልጣኔ እድገት የሚመኙትን ለውጥ ለማምጣትም ቋንቋን አሳንሰው ማየት አይቻልም የሚል ፍልስፍና ነው ያለውና ከዛ አንጻርስ እንዴት ይመለከቱታል? እርስዎ የሳይንስ ሰው ነዎት፣ በአንድ ግን በሙያው አዎ፣ እኔ በሙያ በዛ በኩል የሳይንስ ሰኒያን ዝም ውስጥ ሳስተምር ሙሉ በሙሉ በዚህ ሀገር ቋንቋ ነው የማስተምረው። እና አንዳንዴ ቤት ስገባ ሳስበው እንዴ ሙሉ በሙሉ በእንግሊዝኛ መነጋገር ከቻልኩ እንዴት ነው ሙሉ በሙሉ ማማርኛ መነጋገር የማልችለው የሚል ነገር ስለሚሰማኝ ሳስበው ደግሞ ብዙውን ነገር በአማርኛ አስተካክ የመናገር ስለመሞክር ነው። ያውስ በዚህም ቋንቋ በዚህም ሀገር ቋንቋ ስናገር የሚሰምርልኝ በዛ ምክንያቱ በአማርኛ ትክክል ሰማስበው ነኔ የሚሰራልኝ በዛ እያየሁት ነው። ይሄ አዲሱ አሁን ዶክተር ሀይሌ የሚነካኳቸው ጉዳዮች ሰፋ ያለ ውይይትም ይጠይቃሉ። የፍልስፍና የስነ ሰው ጥናትና ከቋንቋም አለፍ ያሉ ሁኔታዎችን የሚመለከት ጉዳይ ይጋብዛል። ግን እንደው ከሳቸው ጋር የተያዙ አንድ ሁለት ጥያቄዎችን ብንወረውር ምናልባትም መልሰንም ልናመጣቸው እንችላለን። አንተ ይህም ውይይት ራሱ ምናልባት ጀምር አድርገ ነው የሚቀጥለውን ክፍል ማዳበሪያ ይሆናል። ሌላው ውይይታችን እንደው ዶክተር ሀይሌ ወደዚህ አይነት አሁን እርስዎ ከሙያው ቀደም ሲል አስተዋውቀናል፣ የሂሳብ እና የፊዚክስ መምህርነት። በዚህ ላይ ለማድላት እንደው ጊዜውስ እንዴት ተገኘ? እንዴትስ አሳሰቡ መጣ? ሌላ ደግሞ ቀደም ሲል ከኢንተርቪው አስቀድሞ ስንነጋገር ሌሎችም ያልወጡ ጽሁፎች አሉኝ ብለዋል። እነዛስ በምን ላይ ያተኮሩ ናቸው? አንዳንድ እንግዲህ አዲስ አበባ አልፎ አልፎ ይሄዳለሁኝ። በሚሄድበት ጊዜ ያው እዛ ብዙም ደሞ እንደ ልቤ ለማጥናት ሂሳብ ለመስራት ፊዚክስ ለመስራት ብዙም ሁኔታው ስለማይመችኝ ትንሽ ቁጭ እየማንበብ ግን እችላለሁ፣ አማርኛ ጽሁፍ እንደዚህ ና በአጋጣሚ አንድ መጽሀፍት የሚሸጥበት መደብር ሄጄ እዛ ሳይ አንድ የአማርኛ መዝገበ ቃላት ወጥቶ በቃ እዛ ላይ ከፍቼ ሳይሆን መዝገበ ቃላቱን በቃ ብዙ ብዙ ብዙ የውጭ ቃላት ሲገብቱ ሲገቡ ጊዜ ይሄ ነገር እንዴት ነው እኔ ሙያዬ አይደለም ግን ሙያቸው የሆኑ ሰዎች ለምን ዝም አሉ ብዬ ነው። በቃ አንዱ እንትን ያልኩት እነሱን ከማውቀስ እኔ ብጀምር ብጀምርና እነሱ ደግሞ ቢሰሩት የበለጠ ሙያቸው ስለሆነ የበለጠ ያማረ ነገር ሊሰሩ ይችላሉ። ግን እስቲ እንደ ሰው መቼም ያለውን ኮረወረ ሰሪያ አይባልም ተብሏል ብዬ ቀደም ብሎ አዲሱ እንደ ጠቀመው ከዚህ ቀደም የጋበዝ ናቸውም ባለሙያዎቹ በችግርነቱ ጎልቶ ይታያቸዋል። በየቀኑ ያሳስባቸዋል። ያንም በፕሮግራማችን ገልጸዋል። ምናልባትም በትምህርት ቤትና በአንዳንድ ጥናት ስራዎች ብቻ የተገደበ የውይይት መንፈስ ወይም በጽሁፍ የሚወጡ ጉዳዮች እንዲህ እንዳሁኑ ለመገናኛ ብዙኃን ደርሶ ብዙኃን ጋር የምናቀርብበትን ሁኔታ በእኛም በኩል ገፍተ እንደምንቀጥለው ባለሙያዎቹም እንደሚያደርጉ ተስፋ አደርጋለሁ። ግን አድማጮች ለዚህ ውይይት መነሻ የሆነችንን ይችን ምጥን ጽሁፎን በመጠኑም ቢሆን ማሳየት ያለብን ይመስለኛል። አዲሱ በሰንጠረዥ ያስቀመጡት ውስጥ አማርኛ ከመሆኑ በፊት ቃሉ ምንጩ እንግሊዘኛ ሆኖ ከዛ ጣሊያንኛ እንዴት እንደመጣ ከዛ ደግሞ አማርኛ ሲሆን ምን እንደሚመስል ያሳያሉ። ፕሪዝን የሚለውን በጣሊያንኛ ካርቸሬ ከርቸሌ ሆኖ እናየዋለን። ፐርስ ቦርሳ በአማርኛ ቦርሳ ይሆናል። ቲዩብ የሚለው በእንግሊዝኛ በጣሊያንኛ ቱቦ በአማርኛውም ቱቦ ይሆናል። እንዲህ እያለ በምሳሌ ያስቀመጧቸዋሉ። በጣም የሳበኝ ምናልባትም አማርኛ መስለውን ላናያቸው ልንዘላቸው የምንችል ቃላት ምንጫቸው ግን አማርኛ ያለ መሆኑን በሚያሳይ መልኩ አውጥተዋቸዋል። የቃላት ምርጫችን የሚለውን ምጥን ጽሁፋቸውን መመልከት እድሉን ማግኘት የሚችሉ ሰዎች እንዲያዩት ያህል ብቻ ነው እንደው ሀሳቡን የምናነሳው ካቦ፣ ታኮ፣ ቢራ፣ ሱጎ፣ ቱታ፣ ዳማ፣ ቦሎ። ቃላቱ ብዙ ናቸው። ይህን ፕሮግራም የሚከታተሉ ሰዎች እንደው መለስ ብለው ከራሳቸው ጋር ሲጫወቱ ይህ ከቃል አማርኛ አይደለም የሚባባሉበትን እድል የሚፈጥር ይመስላል። ሰፊ ውይይት የመጠየቁን ያህል እንግዲህ ሰዓታችን ምጥንነት፣ ሌሎች ጥያቄዎች ከሌሉ አዲሱ ዶክተር ሀይሌ እንድናገኝ ማድረግ ነው መልሳል። ቀደም ሲል ያነሳን ብላቸው ጥያቄ አለ። ሌሎችም ጽሁፎች አሉኝ ያዘጋጀዋቸው ብለዋል። ና በምን ላይ ናቸው? ከዚህ ጋር እያያዛሉ ወይስ የተለዩ ናቸው? ምንድናቸው? ጽሁፎቹ በምን ላይ ያተኮሩ ናቸው? ሌሎች አንደኛው እዚህ በመጀመሪያ ላይ አንዴ እዚሁ ላይ እንዳለን፣ እኔ በተለይ ይህን ጽሁፍ ስጽፍ በጣም የተሰማኝ ነገር ቋንቋ መወራረስ መኖሩን አውቃለሁኝ ከአረብኛም ከብዙም የወረስ ነው አለ። ግን በተለይ በተለይ በቃ በዚህ በአምስቱ ዓመት የጣሊያን ወረራ ጊዜ ከዛ የመጡ ቃላት ናቸው በጣም የሚያንገበግቡኝ አሁን ዛሬ እንደጻፍኩት። ለምሳሌ አሁን ለምሳሌ ካዛንቺስ ብሎ መጥራት፣ ካዛንቺስ ማለት በዛን በአምስቱ ዓመት ጊዜ እዛው ሰፈር አሁን ካሳኝ የምንለው ሰፈር ላይ የነበረው የኢጣሊያዊ ሹም የኢንጁስ ቤት ማለት ነው። ካላ እና አርበኞቹን የታገሉትን ለሀገራቸው የቆሙትን ሰትን የሞቱትን ሳንጠራበት የእነሱን የሚከታተል የነበረው ሰው የእሱን ስም ነው እድሜ ልክ የምንዘክረው እና ያ ነገር ትንሽ ሰር ተሰማኝ ነው የጀመርኩት ማለት ነው። በአብዛኛው የተሰማኝ እሱ ላይ ነው። ሁለተኛ ጽሁፉ ግን እንግዲህ በሂሳብም ጽሁፎች አሉኝ በአማርኛ ደግሞ እንደዚህ ካልኩ በኋላ ይህንን ከጻፍኩ በኋላ አሁን የ የአማርኛን ደግሞ ጥሩነት ለመግለጽ የአማርኛን ውበት የሚያሳይ ጽሁፍ እያዘጋጀው ነኝ እሷለ ምክንያቱም ወቅሽ የዘምካ ማለት የማዘጋጀዋለኝ ቀደም ሲል ደግሞ አንድ መጽሀፍ አንድ መጽሐፍ አንብቤ መጽሐፍ መጥቀስ አልፈልግም ስሙን ግን መጽሐፍ በጣም ሲደነቅ ሰማ ነበረ። ግን ጠልቀው ሲያነቡት ደግሞ ብዙ ቦታ ላይ ራሱን በራሱ የሚቃረን ነገር ነበረው ና ስናነብ ተጠንቅቀን ማንበብ እንዳለብን ለማሳየት በዛ መጽሐፍ ላይ ተመርኩዤ የጻፍኳቸው ነገሮች ነበሩ። ግን አልወጡም፣ እስካሁን ቁጭ አድርጊያቸው። ተስፋ እናደርጋለን ይሄ ያነሳስተውት ለህትመት እንደሚያበቁ ለሌሎችም እንደሚያጋሩት እርሶ ጋር ብቻ እንደማያስቀሯቸው። እኔ ኢትዮጵያ በሚሄድበት ጊዜ የማያቸውን ወጣቶቹ ልጆች በሙሉ እንደ ልጆቼ ነው ማያቸው። ሁሉም በተቻለ መጠን ትክክለኛ አነጋገር እንዲናገሩ ለማድረግ እያልኩ እሞክራለሁ። ሌላ አሁን ለምሳሌ እንኳን በቀላሉ አንዳንድ ጊዜ እስቲ፣ ስለዚህ ደግሞ ጉዳይ እናውራሲ፣ እንነጋገር በሉ፣ እባካችሁ። ወሬ አይደለም ጥሩ ነው፣ እንወያይ፣ እንነጋገር፣ ብቱ ደስ ያልኩኝ እያልኩኝ ላለው እንደዚህ ደግሞ አንዳንዴ ከተማም ሲሄድ እንደዚሁ አንዳንድ ቦታ ማመላለሻዎች መሳፈሪያ ላይ መጫኛ እያሉ ምልክት ይደረጋል። እርግጠኛ ነኝ የመጫኛ ምልክት የለም። እኛ ሰዎች ነን መሳፈር ነው ብንጫን አንፈልግም። እያልኩኝ ያልኩኝ እንደቀ ላለው ሌላም ደግሞ አንዳንድ ጊዜ አሁን ይሄ በዛ ላይ እንደ ጻፍኩት በእንግሊዝኛ ሲጻፍ አዲስ አበባ ሀረር በ በአብዛኛው የምንጽፋቸው ብዙ ጣንያኑ ሲናገሩ አዲስ አበባ ለማለት አዲስ አበባ ነው በእነሱ አጠራር ነው ስማችን በውጭ የሚጻፈው። እሱን ሱን ነገር አንድ እንድናስብበት አሁን በፈረንሳይኛ ሲጻፍ አዲስ አበባ ትክክል ይጻፍ። በዛ በዛ መልክ ሰው እንዲያስብበት ከእኔ የተሻለ በ በሙያ ውስጥ ያሉ ሰዎች ስላሉ እነሱን ለማንቃት ብቻ ነው እንጂ የጻፍኩት እነሱ ቢሰሩት የተሻለ እንደሚሆን እርግጠኛ ነኝ ይህን ይሄን ለማንቃት የጻፉትን ጽሁፍ አዲሱ ብዙ አውርተንለት አድማጮች ላይ ያገኙት ይችላሉና ከካዛንቺስ መርካቶን የሚጨምር አንዲት አንቀጽ እናንብብ ለአድማጮች እናስተዋወቅ እነዚህን የጣሊያንኛ ስሞች ለማስቀረት ሲባል በእኔ የልጅነት ዘመን ሰፈሮች በመገናኛ ብዙሀንም ሆነ በህዝብ ማመላለሻዎች ላይ የሚጠቀሱት በኢትዮጵያዊ ስሞች ነበር ተሳፋሪዎች ግን ለምሳሌ ከዑራኤል እስከ አዲስ ከተማ የሚል የተጻፈበት ዘጠኝ ቁጥር አንበሳ ህዝብ ማመላለሻ ሲያዩ ከካዛንቺስ ተነስቶ መርካቶ ነው የሚሄደው ማለታቸውን ቀጠሉ። መድረሻቸውን ዛሬም የምንጠራው ያ የመከራ ዘመን ቶሎ ባይቀጭ ኖሮ የኢጣሊያ ሹሞች የኢትዮጵያን ተወላጆች ሁሉ ከሌሎች የአዲስ አበባ ሰፈሮች አስለቅቀው ሊከልሉበት ለነበረው ሰፈር በሰጡ ስም መርካቶ ነው። ዛሬማ ጭራሽ ንግድ ቤቶች ሲሰየሙ ካዛንቺስ ቅርንጫፍ፣ መርካቶ ቅርንጫፍ መባል የተለመደ ሆነ፣ ይላሉ። ስለ እነኚህ ስሞች ትክክለኛ ምንጭ ምን ያህል ሰው ማወቁን እርግጠኛ አይደለሁም። ግሩም አድርገው ይተርካሉ። አዲሱ አመስግነን የሚቀጥለው ስትል መለየት ሊኖርብን ነው። እንቀጥላለን። በዚህ አናቆምም። ለዛሬው ግን ዶክተር ሀይሌ ቀበደ ሀይሌ በጣም እናመሰግነውታለን። ኔ ብድኑ ሰሰጣችን ጽሁፉን ስላነበባችሁ በጣም በጣም ነው። ከልብም አመሰግናችሁ። እግዜር ይስጠል። እንደና ይሁኑ። አሚን ነው። ወደ ሁለተኛው ክፍል የፋሲካ እንግዶቻችን ውይይት እንለፍ። አዲሱ እንግዲህ ረፍት አድርገን ተመልሰናል። እንግዶቻችን አሉላ ምናልባት የመጀመሪያውን ጥያቄ ብዙ ሰው የሚጠይቀው ጥያቄ አለ። አሁን ነጻነት ትዘምራለች፣ ትዘፍናለች። አንድ ሰሞን ትዚ ል እንደሆነ እዚህ ዲሲ ገብርኤል ቤተ ክርስቲያን ድምፃውያን መዝሙር አሰምተው ለቤተ ክርስቲያን እርዳታ የሚሆን ገቢ አድርገዋል። ልክ ነው። በዲቪዲም ወጥተዋል። ዘፋኞች እንዴት ይዘምራሉ? ደግሞ ምን አለበት? ከሁለቱም ወገን አስተያየት አግኝተናል። ምናልባት ነጻነት እዛ ጥያቄው ስትወርቅ ትችላለች። ጥያቄ የሚያነሱልሽ ሰዎች አሉ። ነጻነት አንቺ ዘፋኝ ነች ለምን ትዘምር ያለች የመሳሰለ ለነገሩ ሲልሽ ላይ መርሱ ተመልሰዋል። አትክሰሷት በጣም ብዙ ሰዎች ናቸው የሚሉት። ይሄ ደግሞ ምንም አይደለም፣ ምክንያቱም እኔ ቤቴ ውስጥ ሆኜ እኮ እግዚአብሔርን አመሰግነዋለሁ፣ ለእግዚአብሔር እዘምራለሁ። ግን አሁን በአደባባይ ወጥቼ ስለዘመርኩኝ ነው መነጋገሪያ የሆንኩት። እቀበለዋለሁ ቤተክርስቲያንን ላደረገችልኝ እመቤቴ ለሆነችልኝ ለእኔ በችግሬ ጊዜ ለደረሰችልኝ እግዚአብሔር ደግሞ ለእኔ ላደረገልኝ ውለታ መዘመር ሲያንስ ነው አይደለ። ከልጅነት ከልጅነቴ ጀምሬ የዘመርኩትን ስለሆነ አሁንም ቢሆን እስትንፋሴ እስከምታልፍ ድረስ እዘምራለሁኝ። ለምን ትዘምሪያለሽ ማለት ወደ ብርሃን ቦታ እየመጣን ስንሄድ፣ እንደገና ለምን መጣችሁ ተብሎ ማግሸሽ አይቻልም። ይሄንን ብዙ ጊዜ አስተናግጀዋለሁ፣ አደርጋለሁ። አሁንም ደግሞ ቅድስት ቤተ ክርስቲያናችን ደግሞ ከልጆቿ እርዳታዋን ስትፈልግ ደግሞ ዝም ማለት የለብንም። እግዚአብሔር በሰጠኝ መክሊት ተጠቅሜ ለቤተ ክርስቲያኔ አውላለሁ። ለእኔ ቤተ ክርስቲያኔ ሀገሬ ነች። በዚህ ላይ ደግሞ አስራትም አስራቴ አድርጌ አውጥቼ በራሴ ገንዘብ አሳትሜ በራሴ ገንዘብ ለዜማ ደራሴ ከፍዬ፣ ለግጥም ለሙዚቀኞቹም ከፍዬ፣ ለሁሉም አድርጌ አሳትሜ ለቤተ ተክርስቲያኗ ተጠቀሙበት። አይ ለነገሩ አሉላ ነጻነትን የመሰሉ አርቲስቶች በሚዘምሩበት ጊዜ ለምን የሚሉ ሰዎች ጥያቄ አንስተው አንዱ አርቲስት የመለሰው እስካሁን አይረሳኝም። ለምንድን ነው የምትዘምረው አንተ ዘፋይ ነህ ሲለው፣ ጥሩ ማታ ማታ ስታይ ስተኛ መጸለይም የለብኝ ወይ አለው። አይ መጸለይ አይ ነው ረብ ይሆናል አለው። ታዲያ መዘመር ኮ መጸለይ ነው። አስታውሳለሁ ግራ ቀኝ መከራከሪያው። ቀደም ብላ ነጻነት እንደ ገለጸችው ጥያቄ ሁሌም በሄደችበት ሊገጥማት እንደምችል አንስታለች። በአንድ በኩል ኪነ ጥበብ ባለሙያ ሆናችሁ የዓለምን የሰው ልጆችን ሕይወት የሚመለከት ነገር እያደረጋችሁ፣ በዚህ በኩል ደግሞ የቤተ ክርስቲያን ነገር ማድረግ አይችሉም የሚለውን የሚያመጡታሉ። በሌላ ወገን ደግሞ ነጻነት አሳምራ እንደ ገለጸችው ያለንን ችሎታ መክሊታችን መስጠት እንዴት እንታገዳለን የሚል ነው። እንግዲህ ክርክሩ ቢቀጥልም እያበረከቱ ያሉትን አስተዋጽኦ ይዘን መነጋገር ይቻላል። እና ጥሩ ነው ወደ ፓስተር አብተው ና ወደ ዘማሪት አቦነሽ እንሂድ። ፓስተር አብተው እስኪ ንገረን ያንተንም ሽግግር እዚህ ሀገር በሰማኒያ ሰባት አመተ ምህረት ነው የመጣሁት ከነ አበጋዝ እነ ሄኖክ ጋራ ነበር የምሰራው ማታ ማታ ዘፍን ነበር እዚህም እና ዘፈንን የወደድኩት ከዘፈን ከማገኘውም ጥቅም አልነበረም ምክንያቱም እኔ በጣም ትንሽ ከተማ ውስጥ ነው የተወለድኩት እና ልክ ስወለድ ዘፈንን ወድጄ ነው ራሴን ያገኘሁት እና የማደርገው ለፍቅር ነበረ ስለምወደው ማለት ነው ካሴት ከሰራው በኋላ ነው ገንዘብ እንደሚያወጣም ካወቅኩ ይህን እንደው ከልቤ መናገር እፈልጋለሁኝ ሀያ አምስት አመት ይሆናል ካቆም ወደ ጌታ ቤት መጥቼ እግዚአብሔርን ቃል ስሰማ ደህንነት ምን እንደሆነ ስረዳ ህይወት ምን እንደሆነ ስረዳ በመጀመሪያ ደረጃ ጌታ ኢየሱስ ክርስቶስን እንደግል ግል አዳኝ የተቀበልኩኝ ውስጤን ለወጠው ጌታ ህይወቴ የተለወጠ ያንን ዘፈን ለማቆም ፓስተሮች አልነገሩኝም። ከዛ በፊት በጣም ወዳችሁ መንፈሳዊ አባቶች አሉ አላስገደዱኝም። እንዲህ አድርግ እንደዛ አላደርገ እኔ ትዝ ይለኛል ቅዳሜ ማታ ነው የኔን ዘፈን ጀመረ አበጋት ነበር የሚጫወተው እኔ ግን የመጨረሻ ለማን ነው ለዛ ለባለቤቱ ከዛሬ በኋላ ዘፈን አቁሜያለሁ ብዬ ልለው ነው የሄድኩት። እንደዚያ ብዬ ነው የወጣሁት። በሰላም ማለቴ ነው። ሰው አስገድዶን ሳይሆን ምንድን ነው እኔ ማድረግ አሁን ኢትዮጵያዊ ነኝ። ለአገሬ ከምዘፍን እንኳ ያቺን አገር ለሰጠኝ እግዚአብሔር እዘምራለሁ። ለእናቴ አንድ የዘፈንኩ ዘፈን እንደነበረ ስለ እናቴ ከምዘፍን እቺን አይነት እናቴ ሰጠኝ እግዚአብሔር በዙፋኑ አለ፣ በዚያ ድምፅ ለሱ ክብርን እሰጣለሁ። ያንን ነገር በህይወታችን ውስጥ ሲከናወን ነው ሰው የሚለወጠው። ነገር ግን ነበር ነው የሚለን በዚህም አገር ማለት በሶስት ቋንቋ ሰብካለሁ፣ በኦሮምኛ ሰብካለሁ፣ በእንግሊዝኛ ሰብካለሁ፣ አስተምራለሁ። ዝማሬ ደግሞ በብዙ ቋንቋ በአማርኛ፣ በትግርኛ፣ በጉራግኛ፣ በውላይትኛ፣ በአድይኛ፣ በአረብኛ፣ በስዋሂሊ በሁሉ በመናገር ደረጃ ግን ሶስት ቋንቋዎች ነው አለ። ለምታስተምርና ምትናገር ደረጃ ሶስት ቋንቋ ነው የሚችለው። አቦነሽ ወደ አንቺ እንምጣ እስኪ ቅድም ነጻነትን ለምን ዘመርሽ ልትባይ ትችያለሽ ወይ እንዳልኳት ሁሉ አንቺም ደግሞ አርቲስት እንደሆንሽ እየዘፈንሽ መዘመር ትቺ ነበርኩ ያለች ሰው አልገጠመሽም? ብዙ ጊዜ እኔ በጉራጊኛም በኦሮምኛም በወላይትኛም በተለያየ ቋንቋ የኢትዮጵያን ባህል ዘፍኛለሁ። ብዙ የአድናቂዎቼ አምርረው ሁሉ የጠየቁኝ አሉ። ከሌ ዘፋኝ ትሆናለ ከሌ እንደዚህ ትሆናለ ብለን አይደለም የተወለድ ነው። እኔ ዘፋኝ እንደምሆን አላውቅም ነበረ። በድንገት ነው ዘፋኝ ሳላውቅ ነው ከትምህርት ቤት ተመርጬ ወደ ማዕከላዊ ድሮ ክብር ዘበኛ ወደሚባለው ቀጥታ ፕሮፌሽናሎቹ ጋር ከትምህርት ቤት የተቀላቀልኩ እና ሳቁም ግን ቅድም አንተ ገልጸኸው ነበረ ገብርኤል በተዘጋጀው ዝማሬ ላይ እኔም አንዷ ተሳታፊ ነበር እና እዛ ለታ ምንድን ነው የተሰማኝ? አውደ ምህረቱ ላይ ሆኜ ስዘምር ህዝቡ ያለቅስ ነበር። እኛ ስንዘምር እንዴ! እኔ አልኩኝ። በእውነት ዘፈንን በድንገት ነው ዘፋኝ የሆንኩት። ዝማሬን ግን ተመኘሁት። ለምንድን ነው የተመኘሁት? ሰው በዝማሬ ከእግዚአብሔር ጋር የሚገናኝ ከሆነ በሰጠኸኝ ድምፅ እንድዘምር ቀድልኝ ብዬ እዛው አውደ ምረት ላይ ነው የለመንኩት። እግዚአብሔር ቤተሰብ አለኝ አራት ልጆች እና ስነኝ የምተዳደረው በዘፋን ነው። ምንድን ነው ማረግ ያለብኝ ዘማሪ ለመሆን የሚለውን ነገር ከዛን ቀን ጀምሮ አሰብኩበት። ስድስት አመት ፈጅቶብኛል። ከዛ በኋላ ዝም ብሎ ቀጥታ ዘማሪ አልሆንኩ። ምክንያቱም ልጅ ይዞ ቤተሰብ ደግሞ እንረዳለን የኛ ኢትዮጵያኖች እና በአንዴ መለወጥ በጣም ከባድ ነው ግን እግዚአብሔር ሲጠራ የእውነት የተማረኩበት መድረክ እና አውደ ምረት እዛ ላይ ነው። መቁረጥ አቅቶ ግን ስድስት አመት ሳይስተውብኛል፣ የቆረጥ ኩለት ግን ቨርጂኒያ አንድ ሪስቶራንት ሰራ ነበር፣ እናት ሪስቶራንት የሚባል ሰውየው አውቅም ነበር። ሁለት አመት ዘፍኛ አለው እዛ እና የዛሬ ወር ጊዜ እሰጥሃለሁ፣ ሰው ፈልግ፣ አቆማለሁ ነው ያልኩት። ለአዲስ አመት ነበር። እንዴት በአዲስ አመት ሳለይ ለአዲስ አመትን እሺ እሰራለሁ። ከዛ በኋላ ግን ዘፋኝ ፈልግ፣ እኔ ዘማሪ እሆናለሁ አልኩ። የመጨረሻ መድረኬ ኦክላንድ ነበር። አስታውሳለሁ ወደ አራት ሺህ ህዝብ ያለበት እዛ ላይ መሀሙድም ነበር። አጋጣሚ ሰዎች እየመጡ እኛ ባላገሩ እንወደዋለን፣ እኔ በሱዳን ነው እኔ በኬንያን የመጣሁት ብዙ ትዝታ አለኝ። ወላይትኛሽን፣ ጉራጌኛሽን ሲሉኝ፣ ባባው ያ የመጨረሻ ዘፈን ማቆሚያ ቀኔ ነበርና በኋላ ግን እንዴት ነው ግን እኔ ዝም ብዬ ካቆምኩኝ እኮ እየባባው ልመለስ እችላለሁ። ለእግዚአብሔር ደግሞ ቃል የገባሁት ዘፈን አቁሜ ሙሉ ጊዜን ቀሪ ዘመኔን ላ ሰላም ተዘምራለው ብዬ ነው። እንዴት እሆናለሁ ብዬ ስባባ መመስከር አለብኝ፣ ወጥቼ መናገር አለብኝ አልኩኝ እና ዘፈን ከጨረስኩ በኋላ ዛሬ አልኩኝ በአዲስ አመት ነው። ብዙ ህዝብ ነበረ። ዛሬ የመጨረሻ እኔና እናንተ ከእንግዲህ በኋላ በዘፈን ሳይሆን በዝማሬ ነው የምንገናኘው። ስለዚህ ዛሬ ጀምሮ እግዚአብሔር ይህንን ድምጽ የሰጠኝ ሀያ አራት አመት ዘፍኝ አለው ከእንግዲህ ደግሞ እሱ የፈቀደልኝን እድሜ ሳመሰግን ልኖር ቃል ለእግዚአብሔር ገብቻለሁ እና ዛሬ ጀምሮ በዘፈን አንገናኝም በዝማሬ ነው ብዬ ስን መጀመሪያ ፈርቼ ነበር፣ ህዝቡ ይቀየማል። በኋላ ህዝቡ በልልታ ነበር የተቀበለኝ እና በጣም ደስ አለኝ። በቃ ከዛን ጊዜ ጀምሮ ይኸው እያገለገልኩ ነው። ብዙ ታሪክ አለኝ እንዳ ያልከው ጊዜ ልላራዝም አልፈልግም። ደስ ብሎኛል። የማሬ ሲዲ ቁጥር አንድ አሳትም ያለው እግዚአብሔር ለቁጥር ሁለት እንዲያበቃኝ እለምነዋለሁ። በእርግጥ ከዛ በኋላ ብዙ ፈተናዎች ገጥመውኛል፣ ግን እግዚአብሔር ደግ አምላክ ነው። ውስጤን ስላሳረፈው በውስጤ ደስተኛ የህሊና ሰላም ስላለኝ ምንም ነገር ቢደርስብኝ እንድቋቋመው እግዚአብሔር ረድቶኛል እና ደስ ብሎኛል። የሶስቱ እንግዶቻችን ውይይት አዝናኝ መረጃ ሰጭም እንደሆነ እንገምታለን። ፓስተር አብተው ከበደ በጣም እናመሰግንሃለን፣ ነጻነት መለሰ፣ እንዲሁም ደግሞ ዘማሪ አቦነሽ አድነው ዜርስጥልን መልካም በዓል፣ መልካም በዓል መልካም በዓል። እናንተም ለቪኦኤ እኛንም ከተለያየ ቦታ አገናኝታችሁ ለዚህ ዝግጅት ስላበጣችሁን በጣም እናመሰግናለን። መልካም ፋሲካ። እግዚአብሔር እንኳን ለብርሃነ ትንሣኤው አደረሳችሁ። በዓሉ በዓለ ፍስሓ በዓለ ጤና እንዲሆንላችሁ እንመኛለን። ወደ አዲስ አበባ ልንሻገር ነው ወደ ሸገር በሸገር ንጉሴ አክሊሉ ተራውን እየጠበቀ ነው እንዴታ መሸህ ንጉሴ እንኳንም አደረሰ እንኳን ጾሙ ልጋውን ፈታል ንጉሴ ምን አለ ዛሬ ንጉሴ አሉላን አዲሱ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ላለሁ የትንሣኤን ያህል ደስታ የሎሚን ያህል ሽታ የስንደዶን ያህል ልምላሜ የማቱሳላን ዕድሜ ከክፉ ዘመቻ ከሚነቀንቅ ኮርቻ እግዚአብሔር ሁላችንን የሚጠብቀን እያልኩ መልካም ምኞቴን እገልጻለሁ። ወደ ዛሬው ዝግጅቴ አልፋለሁ። የዛሬው እንግዳዬ አባ አስራት ደስታ ናቸው። የማህበረ ቅዱሳን አባልና እዚያም በስራ ላይ የሚገኙ የሃይማኖት አባት ናቸው። በዚህ በበዓሉ ዙሪያ በሰሙነ ህማማቱ ዙሪያ አንዳንድ ነገሮችን አንስቼባቸው ተወያይተናል። ዛሬ እንግዲህ አድማጮቼ፣ ትንሣኤ ነው፣ የደስታ ቀን ነው፣ ፋሲካ ነው። እኔ ደግሞ የደስታን ልጅ ይዤላችሁ መጥቻለሁ፣ አስራት ደስታ። እንደው አባ ስራት እርጅና መጣ እንዴ እንዴት ነው ይሄ እንደው ሽበቱ ምኑ የት ይቀራል ጊዜ ማርጌታችን አልቀረ በጣም ጥሩ አባ ስራት ይሄ ሰሞን እንዴት ነው ምንድን ነው ይሄ የምንለው ሰሙነ ህማማት ያለፈውን ሰሞት እስቲ ከዛ እንነሳ ከሰሙነ ህማማቱ ሰሙነ ህማማት ከወሳይና ከዘጠኝ ሰዓት ጀምሮ እስከ ትንሣኤ ሌሊት ስድስት ሰዓት ድረስ ያለው ሰሙን ሰሞነ ህማማት ይባላል ይህ ሰሞነ ህማማት የጌታን ህማሙን መከራውን ግርፋቱን ስቅላቱን፣ መንገላታቱን የምናስብበት ነው። እያንዳንዱ የሚታወስበት ቀን አለ። በእርግጥ አለ። እሁድ ሆሳይና ነው። ሰኞ መርገመ በለስ ይባላል። ጌታ ፍሬ ስላጣባት የረገማት በለስ አለች። የእሷ የሚታወስበት። ሁለተኛው ማክሰኞ ነው። ማክሰኞ የጥያቄ ቀን ወይም ተስሎ ተግዚ ይባላል። ጌታን ልዩ ልዩ ጥያቄ የጠየቁበት ገበያ ትፈታ ዘንድ ማ ስልጣን ሰጠህ እያሉ ጥያቄ የጠየቁበት ረቡዕ ምክረ አይሁድ አይሁድ ኦሪት ከምትጠፋ ወንጌል ከምትሰፋ አንድ ሰው ብናጠፋ ይቀላል ብለው የመከርበት የዶለቱበት ጸሎተ ሐሙስ ይቀጥላል። ጸሎተ ሐሙስ ጌታ በጌቴ ሰማኒ ሶስቱን ሐዋርያ ጴጥሮስን፣ ያዕቆብንና ወንድሙን ዮሐንስን ይዞ ሄዶ በአጸደ ሀምል የጸለየበት፣ ሁለተኛ ደግሞ ህጽበተ እግር ራሱን ዝቅ አድርጎ የሐዋርያቱን እግር ያጠበበት ሶስተኛ ታላቁን ሚስጥር ሚስጥረ ቁርባንን የሰራበት ይህንን ህብስት አንስቶ ባርኮ፣ ቅድሶ አክብሮ ስጋዬ ነው ነገ በመልእተ መስቀል ይህንን ብሉ። ይህን ጽዋውንም አንስቶ ባርኮ፣ ቅድሶ ይህንን ጽዋ ጠጡ፣ ነገ በመልእተ መስቀል የሚፈሰው የአዲስ ስርአት ደሜ ነው ብሎ የአዲስ ስርአት የሆነውን ቅዱስ ቁርባንን የሰራበት ቀን ነው። አርብ ስቅለቱን የምናስብበት ነው። ይኸውም ካህናት ከሐሙስ ሌሊት ለአርባ ስድስት ሰዓት ጀምሮ እስከ ቀኑ አስራ ሁለት ሰዓት አርብ ድረስ ጌታ ስቅለቱን የሚያስቡበት የሚሰገድበት ዳዊት ውዳሴ ማርያም እየተደገመ ነገረ ስቅለቱን የሚያወሱ ምንባባት እየተነበቡ ከኦሪት ከነቢያት ከሌሎቹን እነ መጽሐፈ ደርሆ የሚባሉ አሉ እነኝን ሁሉ እየተነበበ ግብረ ሕማማት እየተነበበ ከዚህ በኋላ ዘጠኝ ሰዓት ሲሆን ካህናት ምዕመናንን በወይራ ቅጠል ቸብ ቸብ እያደረጉ አርባ አንድ ስግደት አስራ ሁለት አቡነ ዘበሰማያት ይሰጣሉ። የቸብ ቸቡ ጌታ ስድስት ሺ ስድስት መቶ ስልሳ ስድስት ጅራፍ መገረፉን ለማሰብ ነው። አርባ አንድ ስግደት ይሰጣል። አርባ ነው መቼም ሰው አርባ ጊዛፍ ይገረፋል ይባላል። አርባ አንድ የሚሉት አንዷ ትርፏ ተሳሳትን እያሉ ስድስት ሺ ስድስት መቶ ስልሳ ስድስት ጊራፍ ገርፈውት ነበርና የዛች እየቀጠሉ እየቀጠሉ ለመገረፋቸው ምሳሌ ነው። ከዚህ በኋላ ንሴ ብሆ ተብሎ ይሁዳ ተረግሞ የዳዊት መዝሙር አንድ ፍኖቶ ሙሰ ለሀጣን ትጠፍ እያሉ ጠዋፍ በመቋሚያ ላይ አድርገው በምሳሌ ይሁዳ ያችን ጥለው መቋሚያ በመቋሚያ ቀጥቅጠው ህዝቡን ንስ የብሆ ስቡሃ ዘብ ተሰብሀ እግዚአብሔርን እናመስገነው። ምስጋናው ገንዘቡ የባህሪ ገንዘቡ ነው እና እያሉ ህዝቡን አስደስተው ዲያብሎስ ተቀጠቀጠ፣ ክርስቶስ ነገሰ በመስቀሉ፣ ዓለምን ዋጀ በደሙ፣ ዓለምን ዋጀ፣ ዓለምን አዳነ እያሉ የምስራች ተናግረው ወደ ህዝቡ ወደ ጊቢቱ ሰርሆተ ህዝብ ይሆናል። በእነዚህ ከሰኞ እስከ ዓርብ ባሉት ቀናት ሰላምታ መሰጣጠት፣ እጅ መጨባበጥ፣ አባቶችም መስቀል ማሳለም እነዚህ እነዚህ ነገሮች የሉም በዛ ወቅትና አባ ስራት ደስታ፣ በእርግጥ ትክክል ነው በዚህ በጾመን ህማማት መስቀል መሳሌም የለም መስቀል በሮማውያንና በአይሁዳውያን ያገዛዝ ዘመን የተረገሙ ሰዎች የሚሰቀሉበት የመርገም ምልክት ነበር። በዚህ ምክንያት ያንን የዘመን ኦሪቱን ስርዓት በማሰብ ነውና የምንሰግደው ክርስቶስ እስከተሰቀለበት ድረስ መስቀል መዳኛ ሳይሆን መቅጫ መሆኑን በማሰብ አንሳለም። ክርስቶስ በተሰቀለ በኋላ ግን በደሙ ዋይቶታል፣ ዙፋን አድርጎታል፣ እና ከዚያ በኋላ ከትንሣኤ በኋላ ክርስቶስ ተንሳአሙታል። በአብጋይል ውስጥ ቀን ብሎ አዋጅ ከታወጀ በኋላ እንሳል ማለት ይሄ እሱ እጅ መነሳሳት እሱ ይሁዳ ጌታን አሳልፎ የሰጠበት ምልክት ነው። መልኩ ከዮሐንስ ወልደ ልውድ ጓ ጋር ይመሳሰል ነበርና እንደምን አውቀን እንይዘዋለን ብለው ሄጄ፣ እኔ ሰላም ላንተ ይሁን መምህር ሆይ ብዬ ጉንጩን እሰማዋለሁ፣ ያን ጊዜ እጃችሁን ጫኑበት ብሏቸው ነበርና በመሳም አሳልፎ ሰጥቶታል በሚል እኛም እዚህ በሰሞን ሕማማት አንሳሳምም። ጥሩ እንግዲህ፣ እስቲ ወደ ትናንቱ ቅዳሜ ቅዳሜ ሰር እንመለሳባ ስራት በቋንቋችን ከሄድን በሳቱ ሰ ከተጻፈ ስ የሚለው ፊደል በሳቱ ስ ከተጻፈ ለምለሙ ቅዳሜ ያሰኘዋል። ለምለሙ ቅዳሜ ያሰኘው በኖህ ዘመን የጥፋት ውኃ በሆነ ጊዜ ኖህ እርግብን ላካት የመሬቱን መድረቅ፣ አዝረቱ መብቀል እንድትመለከትና ምስራች ይዛ ትመጣ እንደሁም ብሎ ልኳታል። እርግብም መሬቱ ደርቆ ውኃው መጦ አይታለች። ያንን ከዚያ ቆጽለ ዘይት ይላል የወይራ ቅጠል በአፏ ይዛ የምስራች ይዛ መጥታለች። ያ ለምለም ነው፣ ለምለም ቅጠል ነው። ዛሬም አባቶች ቅጭማ ይዘው ያዞራሉ። በቅዳሜ ስዑር በንጉሥ ሰው የሆነ እንደሆን የተሻረ ቅዳሜ ማለት ነው። ይሄ ሶስቱ ግር አ ባለ ሶስቱ በሲሆኑል የተሻረ ነው። አ ስዑር ይሄ ማለት እንግዲህ ቅዳሜና እሑድ ውሎ አይዋልም ጾም ጌታ ግን በከርሰ መቃብር ሶስት መዓል ሶስት ሌሊት ስላደረ የጌታን ትንሣኤ ሳናይ አንቀምስምህል ብለው ሐዋርያው ያዕቆብ ኤጲስቆጶስ ዘኢየሩሳሌም የሚባለው እሱ ጀመረው ነው የሚባለው። አዎ በጾም የተሻረ ቅዳሜ ለማለት ነው። ክቡራትና ክቡራን አድማጮች ዛሬም መሰናዶው እያገባል። በድጋሜ መልካም በዓል መልካም ፋሲካ። ቀጣውን ዜማ እስከ ዜና ማጠቃለያ እንድታደምጡ ጋብዘናል። ደውሉልን ለራዲዮ መጽሔት እያላችሁም ጻፉልን። ቴሌላይን ቤግ በቅንብሩና በምሪቱ እኔ አሉላ ከበደና እኔም አዲሱ አበበ ሰላም እንላለን። አብተው ከበደ ይዘምርልናል። What my children Can my children do Kenya. I came here, but Tanzania has a We are Tanzania, so አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ዛሬ ጠዋት በናይሮቢ ኪኪዩ ዩኒቨርሲቲ ቅጽር ግቢ ውስጥ የፈነዳ የኤሌክትሪክ ማከፋፈያ ጋና ያስተጋባው ከባድ ድምፅ ሌላ የታጣቂዎች ጥቃት መስሏቸው በድንጋጤ ሲሯሯጡ ከወደቁ ተማሪዎች አንዱ ሕይወቱ አልፏል። ዛሬ በደረሰው ፍንዳታ ተደናግጦ ሲሸሹ ከወዳደቁ ተማሪዎች መካከል ከመቶ በላይ ሌሎች ጉዳት ደርሶባቸዋል ተብሏል። የአልሻባብ ነውጠኛ ቡድን ታጣቂዎች በቅርቡ በጋሪሳ ዩኒቨርሲቲ ኮሌጅ ላይ ጥቃት ከፍተው መቶ አርባ ስምንት ተማሪዎችን መግደላቸው አይዘነጋም። በናይጄሪያና በናይጄሪያ የአካባቢና ምክር ቤታዊ ምርጫ በበርካታ ስፍራዎች ችግር መፈጠሩ ከተዘገበ በኋላ የድምፅ መስጠቱ ጊዜ ተራዝሞ ዛሬም እንዲቀጥል ተደርጓል። በዚህ ምርጫ ሕዝቡ ሰላሳ ስድስት የክፍለ ግዛት አስተዳዳሪዎችን ለመምረጥ ድምፁን ይሰጣል። የተሳታፊው ብዛት ግን ፕሬዚደንቱን ለመምረጥ ከወጣው ሕዝብ ብዛት ጋር ሲታያይ በጣም አነስተኛው ነው ተብሏል። የቀድሞው ፕሬዚደንት ጉድላክ ጆናታን በሰላማዊ የሥልጣን ሽግግር ቢሯቸውን ሲያስረክቡ የመጀመሪያው ናይጄሪያዊ ርዕሰ ብሔር ሆነዋል። ሳዑዲ አረቢያ በጎረቤት የመን በቴሕራን በሚደገፉ የሁቲ ሽያ ተዋጊዎች ላይ የምታካሄደውን የአየር ድብደባ እንድታቆም ከኢራን የቀረበላትን ጥሪ ዛሬ ውድቅ አድርጋለች። የኢራኑ ከፍተኛ መሪ አያቶላ አሊ ሐሜኔ ባለፈው ሳምንት ሲናገሩ በሪያድ መሩ ጣምራ ኃይሎች የሚካሄደው የቦምብ ድብደባ በሰብአዊ ፍጅት የሚያስጠይቅ ወንጀል ነው ብለዋል። የሳዑዲ ውጭ ጉዳይ ሚኒስትር ሳውድ አልፋይሳል ግን እኛ ወደ የመን የሄድነው ለራሳችን ጥቅም ሳይሆን ሕጋዊውን የፕሬዚደንት አብድራቡ ማንሱር ሃዲ መንግሥት ወደ ሥልጣን እንዲመለስ ለመርዳት ነው ብለዋል። ኢራን ደግሞ ለየመን ኃላፊ አይደለችም ሲሉም የሳውዲው ዲፕሎማት ተችተዋል። የየመኑ ፕሬዚደንት በሀገራቸው የተፈጠረውን ትርምስ ሸሽተው በአሁኑ ወቅት የሚገኙት ሳውዲ አረቢያ ውስጥ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ታሪካዊውን የፊት ለፊት ግንኙነት ከኩባው አቻቸው ራውል ካስትሮ እንዲሁም ለመጀመሪያ ጊዜ ከቬኔዙዌላው ፕሬዝደንት ኒኮላስ ማዱሮ ጋር ከተወያዩ በኋላ ወደ ዋሽንግተን ተመልሰዋል። ኦባማ በፓናማ ከካስትሮ ጋር ያደረጉት ንግግር በዩናይትድ ስቴትስ ለፕሬዝደንትነት ለመወዳደር ከቀረቡ አብዛኞቹ ሪፐብሊካን ጠንካራ ትችት ቀርቦበታል። ዜናው አበቃው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ በቅድሚያ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በልዩ ዝግጅታችን በመደበኛው ደግሞ ከምሽቱ ሶስት ሰዓት እስከ 4 ሰዓት በሚተላለፈው ፕሮግራም መልሰን እስከምንገናኝ ያስተናገድናቸው አሉላ ከበደ ና ከፕሮዲሰሩ ቴሌላይም ቤከር እኔም አዲስ አበበ ሰላም፣ ደህና ደሩ። መልካም ፋሲካ።